በዩናይትድ ስቴትስ የኢትዮጵያ ኤምበሲ እስካሁን ባገኘው መረጃ መቶ ኢትዮጵያውያንና ትውልደ ኢትዮጵያ በኮቪድ አስራ ዘጠኝ ምክንያት መሞታቸውን አምባሳደር ፍጹም አረጋ ለቪኦኤ ገልጸዋል። በሌላ በኩል በኮሮና ቫይረስ ተይዞ የሞተ ባለቤቴን አስክሬን ሳልቀብር እኔ መያዜን ነገሩኝ። ሕጻናት ልጆች ቤት ውስጥ አሉኝ። ልጆችን ጥያቸው እንዳልሄድ እኔም ስጋት ላይ ነኝ ይላሉ የላስ ቬጋስ ከተማ ነዋሪ የሆኑት አበራሽ ኦሮሞ። ወይዘሮ አበራሽ የሶስት ልጆች እናት ናቸው። ባለቤታቸው ሰሞኑን በኮቪድ አስራ ዘጠኝ ምክንያት መሆን ደርሶብኛል ብለዋል። ሜሪላንድ ከሚገኘው ቤቷ ሲሆን፣ ግርማ ዝርዝሩ ይዛለች። ወይዘሮ አበራሽ ኦሮሞ ከባለቤታቸው ኤጋ ሞኪያ ወይም ዮሴፍ ሲቡ ጋር በዩናይትድ ስቴትስ ላስ ቬጋስ ከተማ ውስጥ ለአስራ ሁለት አመታት በትዳር አብረው ቆይተዋል። የአስር እና አምስት አመት ወንድ አንዲት የስምንት አመት ሴት ልጆች አፍርተዋል። ትላንት ምሽት ለአሜሪካ ድምፅ ራዲዮ በስልክ እንደነገሩን የስልሳ ዓመት እድሜ የነበራቸው ባለቤታቸው ጠንካራና ቤተሰቦቻቸውን በጣም የሚወዱ ሰው እንደነበሩ ይናገራሉ። ከሕማማቸው የተነሳ በኮሮና ቫይረስ ተይዘው ሊሆን እንደሚችል ቢጠረጥሩም ገና የምርመራ ውጤታቸው ሳይመጣ ልክ የዛሬ ሳምንት ሐሙስ ሚያዝያ 1 ቀን 2012 ዓ.ም ሕይወታቸው አልፏል። ያደክመኛል አለ በጣም አላበው እና ብርድ ብርድ ይለኛል ብሎ ወዲያው ሳል ጀመረው። ሳልም ማክታ ምንም ነበር እና ከዛ ሐኪም ቤት ሂዳልኩት እኔ ያው እሱ ጠንካራ ስለነበር በዚያን ሰዓት እየነዳ ሐኪም ቤት ሄደ። መረመሩኝ አለኝ። እንግዲህ እሱ መጥቶ ነገረኝ። እኔ ልጆችን ይዤ አለርኩም። ስለተጠራጠር አንገባም አንድ መኪና ውስጥ ብለን አለርኩም ነበር እና ተመርምሮ ብሮንካይትስ ነው ብለውት ተከላከሌ ወደ ሬጉላር ዶክተር ጋር ሂድ ብለው ለኮቪድ-19 ግን ከሶስት ከአራት ቀን በኋላ እንደውላለን ውጤቱ ከዛ በኋላ ይደርሳል ብለውት ነው ወደ ቤት ተመልሶ። እንግዲህ ቤት መጥቶ እንግዲህ ተጨናነቀ። ያው በጣም ነው ያመመውና ትንሽ ደግሞ ተመልሶ አገገመ። በኋላ አየሽ፣ እነርሱ ውጤቱን ባይነግሩም እንኳን ምልክቱ ይታወቃል። አያመውም እሱ እንደዛ በፊት ይህመማል ነበር እና በጥል ተመልሰ ይሄድ እያልኩ ደውዬ ሄዳለሁ እያለ ነው እንግዲህ የከረመውና በዛው ሁኔታ ቆይቶ ነው እንግዲህ። ዓርብ ቀን ጠዋት ቁርስ በልቶ እዛ ሆኖ ይሄንን በስልክ አነጋግሮ አትክፈቻለኝ በሩ፣ እሱ ከፍቶ ይወጣል ግን እወጣ ብሎ ይመለሳል። ወደ ውጭን ቀስ አርጎ እጁን ታጥቦ ማክሱን በአፉ ላይ አድርጎ እና መጨረሻ ድምፅ ሰማሁ። ሬዲዮ አስቀምጬ ነበር። ድምፅ ብቻ ሲሰማ በጣም ሲታፈን ሮጠርኩኝ። በቃ ምንም ነፍሰ ገቢ ውጪ ወዲያ ሲቲ ወዲ ሲቲ ወይዘሮ አበራሽ እርሳቸው ከልጆቻቸው ጋር ምድር ቤት ባለቤታቸው ደግሞ ከላይኛው ክፍል ባለ መኝታ ቤት ነበሩ። በሰዓቱ የነበረውን የሶስት አዳጊ ልጆቻቸውን ድንጋጤ በሀዘን ያስታውሳሉ። ድምጽ ሰማውኝና ነሮትኩም እነርሱም ደግሞ ጠብቀውኝ ያሉ እና አባታችን አሉ ወጥን ውሃ ሰጥቻው እንደወረድኩ ነው። እና እየሮጡ ሲሄድ ተከትሎኝ መጡ። ቶሎ ብዬ እነሱን ወደ ክፍለ ሺፉ ብዬ እኔ በመድኃኒት እያገዝኩት ነበር። በቃ ቶሎ እንደው ብሪዚንጉን ተመለሰለት ብዬ እንዲህ መተንፈስ ስለአጣቱ ኢንሃሌሽን ነበር በእጁ ላይ፣ እሱን እየጡኝ እየተጠቁ ስልክ እደውላለሁ እጪጮሃሉ ብታይ በዛን ሰዓት የነበረው በቅጽበት የሆነ በቃ የጨለማ ጩኸት ነው የሚመስለው። ተስፋ የቆረጡ ልጆች በዚያን ሰዓት በጣም ነው የምወዱት አባታቸው። መቼም አባቱን የማይወድ ብት የለም እና አባታችን እያሉ ውቁም ወጥተው ይዘው ሲሄዱ ሳ ያል በቃ በጣም ከባድ ከባድ ነበር። የልጆቻቸውን ድምጽ ይሰሙ ነበር ወይስ እሳቸው? እሱ በጣም ተይዟል ልቡን ነው በቃ ቀጥ ያደርገው ነው ያሉኝ። እንግዲህ እነርሱ እኔ ምርምራውን እነርሱ ናቸው ና እኔም እንደ ቆም ያለውኝ በዚህ በኩል እነሱ ስመጡ እኔ እየረዳሁት፣ ደረሱ ለነሱ ስራ ሰጠሁኝና፣ በዚህ በኩል ቆመ እያራገብኩ ነበር። በአንድ እጅ ስልክ ይዤ፣ አንዴ ኢንሃሌሽን እሰጣለሁ፣ አንዴ ያራግባለው። እሱ ምንም መስማት አይችልም። በዚያን ሰዓት ኦልሬዲ በጣም ነው የተጎዳው። ልብ ንቀሳቀስ የማያለሁ ይዘውት ሮጡ። በኦክሲጂን ነገር የምሰጡትን እየሰጡ ነው ይዘው ይሄዱ በዛን ሰዓት ልጆቹ በጣም ነው ልባቸው የተነካው። እስካሁን ድረስ ትንሹ እንደ አባታችን እንዳትወጪ አደራሽን በጣም ፈራለሁ፣ አንቺንም የማውቃ ይመስለኛል ትላለች። ሴቷ ደግሞ እና በጣም ነው ስላዩ በጣም ነው የሚደነግጡ። ባለቤታቸው አቶ ኤጋ ሞኪያ ወይም በሌላ ስማቸው አቶ ዮሴፍ ወደ ቤታቸው በህይወት አልተመለሱም። አስክሬናቸውም በሆስፒታል ውስጥ ይገኛል። በዩናይትድ ስቴትስ ቀብር ለማስፈጸም የሚወጣው ወጪ በጣም ብዙ ስለሆነም ኢትዮጵያውያን እና ትውልድ ኢትዮጵያ ማህበረሰብ በጎፈንድሜ አማካኝነት የገንዘብ ማሰባሰቢያ ከፍተው እየረዷቸው ነው። ወይዘሮ አበራሽ እንደሚሉት ደግሞ እርሳቸው ስራ የላቸውም። ልጆቻቸውን በቤት ውስጥ ሆነው ነበር የሚያሳድጉት። በዚህ ሁኔታ ውስጥ ሆነው አብረዋቸው እንዲሆኑና ቀብር እንዲያስፈጽሙ ከተፈቀደላቸው ዘጠኝ ሰዎች ጋር ቀብር ለማስፈጸም በስልክ እየተነጋገሩ ባለበት ሰዓት ትላንት ረቡ ሚያዚያ 7 ቀን ምሽት ላይ የእርሳቸውም የምርመራ ውጤት ተላከላቸው። እርሳቸውም በኮሮና ቫይረስ በመያዛቸው ከልጆቻቸው ተገለው ብቻቸውን እንዲቀመጡ መልእክት ደረሳቸው። ሁሉ ነገር ከበደኝ አሉን። ለልጆቼ እንድኖር ነው አሁን ጸሎቴ። ከእንግዲህ በጣም ከባድ ነው። በጣም ከባድ ነው። መቼም ዘመድ አዝማድ የለም አይዞሽ ብሎ ተጠግቶ የሚረዳ ደግሞ ሰውም አለ አሁን ሰውም የማይቀርብበት ጊዜ ነው። ከባድ ጊዜ ስለሆነ ብዙ ሐዘን ነው ልቤን ያሰበረው የተሰማኝ ግን ከክርስቶስ ጋር እነኝህን ብላተኖች የሚጠብቃቸው የሚያሳድጋቸው የሚያበላቸውም ሰው ስለሌለ አምላክ የሆነ እነርሱ ስትል እኔን አኑረኝ ትንሽ ላሳድጋቸው እያልኩ ወደ እግዚአብሔር ጸሎት እያደረኩ ነኝ። ምንም ማድረግ አልችልም ልጆቼ ጥዬ አሁን እኔም እንደገና እንደዛ ከሆንኩኝ ምን ይመጣል የሚል ስጋት አለኝ። እንቅልፍ የማይመጣም ብታይ ማታ፣ ሁሉ ነገር ዙሪያ ሲታስቢው በቃ ጨለማ ነው። አሁን ወጥቶ መንቀሳቀስ እንደማይቻልበት ሰዓት በጣም ከባድ ነው። ወይዘሮ አበራሽ የባለቤታቸውን አስክሬን ወደ ኢትዮጵያ ወደ ሀገራቸው ይዘው መሄድ ፈልገው እንደነበር ይናገራሉ። ነገር ግን በዚህ ዓለም አቀፍ ወረርሽኝ ምክንያት በተለይ ደግሞ በኮሮና ቫይረስ ተይዞ ህይወቱ ያለፈን ሰው ኢትዮጵያ አትቀበልም፣ አሜሪካም አስክሬን አትሰጥም። ወይዘሮ አበራሽ እኔም ግራ ገብቶኛል ይላሉ። ከልጆቻቸው ጋርም አብረው መሰንበታቸውን ገልጸው ገና አሁን ነው የተለየሁት ይላሉ። ባፈ ላይ ግላፊን ሻርፕ አድርጌ ሮቅና እጀን ታጥቤ የሚፈልጉትን ሰጥቻቸው ነው። ከላይ ኮሊደር ቁጭ ብያለሁ። አሁን ነው የተለየሁት። እንግዲህ አሁን ስነቁ የሚያጥራቸው ነበርኩኝ። ሶስቱ አራቱን የሚቀንሱ ከሞተ ወዲህ በዩናይትድ ስቴትስ ከኢትዮጵያ አምባሳደር ፍጹም አረጋ ጋር በአሜሪካ ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ ሀገራቸውን ለማገዝ ስለሚያደርጉት እንቅስቃሴ የቪዲዮ ቃለ ምልልስ አድርገንላቸው ነበር። አምባሳደር ፍጹም በዚህ ቃለ ምልልስ እንደነገሩን ቁጥራቸው የበዛ ኢትዮጵያውያን የዚህ ወረርሽኝ ሰለባ ሆነዋል። የቁጥር መረጃውን ከድረ ሰዎች በእነሱ አማካኝነት የምናገኘው አለ። ግን የአሜሪካ ዜግነት ያላቸውን ቁጥር እንኳን እሱን፣ አፍሪካ አሜሪካዎችን ቁጥር እንኳን ለማውጣት ፖለቲካሊ ሴንሲቲቭ ስለሆነባቸው መረጃውን በቀላሉ እያገኘን አይደለም። ማህበራቶቹ አማካኝነት የምናገኘው አለ። በየስቴቶቹ የኢትዮጵያ ኮሚኒቲዎች አሉ። ከእነሱ ጋር በምናደርጋቸው ልውጦች የምናገኛቸው አሉ ታክ የሞተ ያለው የሚበዛው አፍሪካን አሜሪካን በሚል ካታጎሪ ውስጥ የተመደቡ ናቸው እና እዛ ውስጥ ኢትዮጵያኖችም እንዳሉበት ነው የተረዳ ነው እና በጣም አሳዛኝ ነገር ነው ይህን መስማት አሁንም ኢሴንሺያል በሚል ስራቸው ያልተቋረጡ ዘርፎች አሉ አንደኛው የህክምናው ዘርፍ ነው የሚበዙት ነርሶች ሆም ኬር የአረጋውያን መጦሪያ ቤቶች ውስጥ አገልግሎት እየሰጡ ያሉ ኢትዮጵያኖች ናቸው። እንዲሁም አንዳንድ ኢንዱስትሪዎች ውስጥ ለምሳሌ ስጋ ኢንዱስትሪ ላይ ሰሞኑን የሰማነው ነገር አለ። በጣም በርካታ ሰራተኞች በቫይረሱ መያዛቸው ተረጋግጧል። ሌሎችም እንደ ትራንስፖርት መሳሰሉ ያልተቋረጡ ዘርፎች ላይ የሚሰሩ ሰዎች ለዚህ የተጋለጡ ናቸውና አገግመው የወጡ ምሳሌ የሚሆኑ ሰዎች አሉ። አሁንም በቫይረሱ ተይዘው ቤት ለብቻ ተቀምጠው የሚገኙ አሉ እዚህም ሀገር ባህላችን ተከትሎን ዘመድ መጠየቅ፣ ባተኛ ጋር አብሮ ማሳለፍ፣ ልደት መሞከር፣ ለቅሶ እንደዚህ ይደረጋሉ። ስለዚህ የተነሳ ጉዳት እየመጣ ነው እና ቁጥሩን በትክክል ማስቀመጥ አስቸጋሪ ነው። ከምናገኛቸው መረጃዎች ከመቶ ያላነሱ እስካሁን ህይወታቸውን እንዳጡ ነው የሚሰማ። ሌላው አስቸጋሪ ሁኔታ ከሞት በኋላ ያለው የቀብር ስነስርዓት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለኢትዮጵያ ሲቪል አቪዬሽን ባለስልጣን ባስተላለፈው መመሪያ መሰረት በኮሮና ቫይረስ የሞተ ሰው አስክሬን በሚነካካበት ወቅት በሽታው ወደ ሌላ ሰው ሊተላለፍ የሚችል በመሆኑ ህብረተሰቡን ከቫይረሱ ለመከላከል ሲባል በኮቪድ-19 የሞተን ሰው አስክሬን እንዲያጓጉዙ ተናግሯል። አምባሳደር ፍጹም እዚህ ዩናይትድ ስቴትስን ቢሆን አስክሬን የመስጠት ፍላጎት የለም ብለዋል። ወይዘሮ አበራሽ ሀዘናቸውን ዋጥ አድርገው ኢትዮጵያውያን ላይ ቸልተኝነት አያለውና ተጠንቀቁ የሚል መልእክት አስተላልፈዋል በደንብ ነው መጠንቀቅ ያለባቸው ይሄ ዘመን ካለፈ በኋላ እንሰባሰባለን አሁን ግን ተራርቀው የታመመም ሰው ራሱን ይዞ እዛ ሆኖ ያልታመመም ራሱን ጠብቆ ተራርቀው ነው እየተጠያየቁ ብዙ ሚዲያም አለ አሁን እግዚአብሔር ይመስገን ስልክም አለ ኢሜል አለ ብዙ ነገር አለ እና በሱ እየተጠያየቁ በደንብ መጠንቀቅ ነው ያለባቸው። በጣም ሰቀቀን ነው። ልጆቹ ብታይ የሌት ሁሌታ የሆኑትን ብታይ በጣም ከባድ ኢትዮጵያ ሕዝብ በተለይ መጠንቀቅ እና ይሄ ዘመን እስከሚያልፍ ድረስ መጸለይ ነው። ወደሱ ብቻ ነው እንን ዘመን የሚያሻግረን እና በሽታው መድኃኒት የለውም። ሁሉም ያውቃል። በምን እንደምተላለፍ ደግሞ አታውቅም። ምንም ነገር አታውቁም። እንደ ባለቤት የምጠለቀዋለ ብዬ በጣም ይጠነቀቅ ነበር። ግን እንዴት እንደያዘው ራሱ አይዶ ነው። በጣም ይገርማል። በጣም ተጠንቅቆ ነው ስራ ቦታ የሚሰራው እና ከዛ ነው ይዞት የመጣው በደንብ ተጠንቀቁ። ላለው ለሁሉም ለኢትዮጵያ አድማጮች ከአምባሳደር ፍጹም አረጋ ጋር ያደረግ ነው እና በዩናይትድ ስቴትስ የሚገኙ ኢትዮጵያውያን እና ትውልደ ኢትዮጵያ እያደረጉ የሚገኙትን ድጋፍ በተመለከተ ሙሉ መረጃን የሚሰጥ ቃለ ምልልስ ከፌስቡክ እና ከድረገጻችን ላይ መከታተል ትችላላችሁ። በተጨማሪም በሬዲዮ ፕሮግራማችን ላይ በቅርቡ መልሰ እናስደምጣችኋለን። የአሜሪካ ድምጽ ጽዮን ግርማ። silver spring maryland